የኢትዮጵያ መንግስት በትግራይ ክልል የባንክ የመብራትና የስልክ አገልግሎቶችን ለመመለስ ኃላፊነት ወስዶ ተደራሽነት ለማድረግ እንደሚቸገር ገለጠ። ዛሬ የኢትዮጵያ ውጭ ጉዳይ ሚኒስትር በአዲስ አበባ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ባደረገው ውይይት ለእርዳታ አቅርቦት እንዲሁም መሰል አገልግሎቶች ለሚደረግ በረራ በተለይ ለተባበሩት መንግስታት አውሮፕላኖች ፍተሻ ተደርጎባቸው የአየር ክልል እንደሚፈቅድላቸው አስታውቋል። ይሁን እንጂ አውሮፕላኖቹ ትግራይ ክልል ከደረሱ በኋላ ችግር ቢደርስባቸው መንግስት ኃላፊነት እንደማይወስድ የተገለጸ ሲሆን ለየብስ ትራንስፖርትም መንግስት ኃላፊነት እንደማይወስድ ነው የተጠቆመው። የተከዘ የድልድይ መሰበሩንም የውጭ ጉዳይ ሚኒስቴር ማረጋገጡን ይፋ አድርጓል። ከዲፕሎማቲክ ማህበረሰብ አካላት ጋር የተደረገውን ውይይት በንግግር የከፈቱት የውጭ ጉዳይ ሚኒስትር ደመቀ መኮንን የትግራይን ክልል ቀውስ ለመፍታት ሁሉን አቀፉ ውይይት ለማድረግ ፍኖተ ካርታ መዘጋጀቱን ነው የተናገሩት። ለዝርዝሩ ኬኔዲ አባተ የኢትዮጵያ መንግስት ተኩስ በማቆም ሰራዊቱን ከትግራይ ክልል ለማስወጣት የወሰነበትን ምክንያት በተመለከተ የውጭ ጉዳይ ሚኒስቴር አዲስ አበባ ለሚገኙ የበርካታ ሀገራት አምባሳደሮች፣ ዲፕሎማቶችና የተባበሩት መንግስታት ተቋማት ተወካዮች ዛሬ ገለጻ አድርጓል። በትግራይ ክልል አሁን ላይ ለሀገራዊ ደህንነት የሚያሰጋ ሁኔታ የለም ያሉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መንግስት ያልተገደበ የእርዳታ ተደራሽነት እንዲኖር፣ ለቀጣዩ የግብርና ስራ ምቹ ሁኔታ እንዲፈጠር እንዲሁም በውጊያው የሰዎች ሞትና የንብረት ውድመት ለመቀነስ በሚል ተኩስ ስለማቆሙና ሰራዊቱን ስለማስወጣቱ አብራርተዋል። መንግስት በክልሉ ከፍተኛውን ሰብአዊ ድጋፍ ማድረጉንና በአሁኑ ወቅትም የግብርና ግብአቶችን ማቅረቡን ማስታውሰው ከቀናት በፊት ጠቅላይ ሚኒስትር አቢይ አህመድ ያደረጉት ንግግር በተዛባ መልኩ መተርጎሙን ተናግረዋል። ሚስ ጠቅላይ ሚኒስትሩ ከቀናት በፊት ለሚዲያው የተናገሩትን በተመለከተ በማህበራዊ ሚዲያ የሚሰራጩ የተዛቡና የተሳሳቱ መረጃዎች መኖራቸውን አውቀናል። ሰብአዊ ተደራሽነትን በመከልከልና ረሃብን እንደ ጦር መሳሪያ በመጠቀም የትግራይን ህዝብ ለማፈን እየሞከርን እንደሆነ የሚነገረው ተቀባይነት የሌለው ነገር ነው። በፍጹም ይህን የምናደርግበት ምክንያት የለም። እነርሱም የእኛ ህዝብ ናቸው። ከአስቸጋሪ ሁኔታ እነርሱን ለማውጣት እያንዳንዱን አቅማችንን እንጠቀማለን። ይህ ግዴታችንም ነው ነው ያሉት። በክልሉ ለተፈጸሙ የሰብአዊ መብት ጥሰቶችና መሰል ወንጀሎች ተጠያቂነትን ለማስፈን መንግስታቸው እንደሚሰራም አቶ ደመቀ ተናግረዋል። ምርጫው በስኬት መጠናቀቁን ተከትሎ ጠንካራ አንድነቷ የተጠበቀና ዴሞክራሲያዊ ሀገር ለመገንባት ጥረቶች መጀመራቸውንም የገለጹት አቶ ደመቀ የትግራይን ክልል ቀውስ ለመፍታት ሁሉን አቀፍ ውይይት ለማድረግ ፍኖተ ካርታ መዘጋጀቱን ተናግረዋል። የህወሀት የበታች ሹማምንትም በውይይቱ ይሳተፋሉ ተብለው ከሚጠበቁ አካላት መካከል ናቸው። የኢትዮጵያ መንግስት የትግራይን ቀውስ ለመፍታትና ዘላቂ ሰላምና መረጋጋትን በክልሉ ለማረጋገጥ ሁሉን አቀፍ ውይይት ለማድረግ የሚያስችል ፍኖተ ካርታ አዘጋጅቷል። ይህ የውይይት ሂደት ህጋዊ የሆኑ ተቃዋሚ ፓርቲዎችን ሰላማዊ መንገድን ለመከተል ዝግጁነት ያሳዩ የህወሀት የበታች ሹማምንት የሆኑ አባላትን፣ የቢዝነስና የሲቪል ማህበረሰብ ድርጅቶችን እንዲሁም ሽማግሌዎችንና ሌሎች ታዋቂ ሰዎችን እንደሚያካትት ይጠበቃል ነው ያሉት። አቶ ደመቀ ያደረጉትን ገለጻ ተከትሎ የሚዲያ አካላት ባልተገኙበት በዝግ ውይይት ተካሂዷል። የውይይቱ ተሳታፊ የነበሩት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ከውይይቱ በኋላ ለጋዜጠኞች እንዳሉት የዲፕሎማቲክ ማህበረሰብ አባላቱ በቀጣይነት እርዳታ ከማድረስ ጋር በተያያዘ ያላቸውን ስጋቶችና ጥያቄዎች አንስተዋል። በጥያቄ መልክ ከተነሱ ነጥቦች መካከል የባንክ የመብራትና የስልክ አገልግሎት ተደራሽነት የሚገኙ ሲሆን መንግስት ኃላፊነት ወስዶ እነዚህን አገልግሎቶች ተደራሽ ለማድረግ እንደሚቸገር አምባሳደር ሬድዋን ገልጸዋል። ጥያቄ ያነሱት የባንክ የቴሌኮሙኒኬሽን ሰርቪስን በተመለከተ ነው። የራሳቸውን መሳሪያ ይዘው መገልገል ይችላሉ። ነገር ግን ባንክን በተመለከተ ሰራተኛን አስገብተህ ገንዘብን አስገብተህ አንቀሳቅስ ለማለት መንግስት ስልጣን የለውም። ባንኮች ለትርፍ ነው የሚሰሩት፣ ሰርቪስ ነው የሚሰጡት። በዚህም ምክንያት ሪስክ ዋስትና ተገብቶላቸው ካልሆነ በስተቀረ ሪስክ ወስደው ግጭት ያለበት ቦታ ላይ አይሄዱም። ፈቃደኛ ሆኖ የሚሰራ ባንክ አለ፣ መንግስት ያበረታታል፣ ፋሲሊቴት ያደርጋል። ነገር ግን ተገዶ ይሄኛው ባንክ መቀሌ ስራ ይሄኛው ደግሞ አትስራ ስራ የሚባል ትእዛዝ ለመስጠት እሱ ማድረግ እንቸገራለን፣ እሱ እንዲገነዘቡ ነው። ሁለተኛው የቴሌን በተመለከተ ባለፈው በግጭቱ ጊዜ ህወሓት ሲወጣ አፈራርሶ ተሄደ ማአት የቴሌኮም መሳሪያው የነበረው ለነዋሪው መብራት ለመቀጠል ለነዋሪው ቴሌኮሚኒኬሽን ለመቀጠል ሲሰሩ የተገደሉ ማአት ናቸው። አሁን ይሄኛ ሁኔታ ባለበት ተመልሰን የሰው ኃይላችንን ለመላክ እንቸገራለን የሚሉ ኮንሰርኖች ካሏቸው መንግስት ሪስክ ለመውሰድ ይቸገራል፣ እና ለማስገደድ የሚቸገርበት ሁኔታ አለ። እሱን እንዲገነዘቡ ለማድረግ ተሞክሯል ማለት ነው። ከአየር በረራ ጋር በተያያዘ ለተነሳው ጥያቄ ለእርዳታ አቅርቦትና መሰል አገልግሎቶች ለሚደረግ በረራ በተለይ ለተባበሩት መንግስታት አውሮፕላኖች ፍተሻ ተደርጎባቸው የአየር ክልል እንደሚፈቀድላቸው ተናግረዋል። ሌላኛው ስጋት የበረራ ወዘተን የነበረው ጥያቄ ያለው በተለይ የዩኤን አውሮፕላኖች ለእርዳታ ሰው ለማውጣት ለማጓጓዝም አንዳንድ እርዳታ ለማጓጓዝም ይፈልጉ ከሆነ በረራ ጥያቄን ያላቸው የበረራን በተመለከተ ከአዲስ አበባ ሲያርፉና ሲነሱ በቂ ድጋፍ ይደረግላቸዋል። አየሩ ስፔሱ ይከፈትላቸዋል፣ ይፈቀድላቸዋል፣ በጥንቃቄ ተፈትሾ መሬት ላይ ለሚሆነው ጉዳይ ላይ ግን መንግስት ስለሌለ መንግስት ኃላፊነት የሚወስድበት እድል ለጊዜው ዝግ ነው፣ ቢፈልግም ስለማይችል ማለት ነው። መንግስት ይግባና ይቆጣጠር ከተባለ ግን እንደገና ተዋጉና የያዙት ከተማው እንደማለት ይቆጠራል። ስለዚህም አሁን መቀሌ ሲያርፍ ወይም ሽሬ ሲያርፍ የሚፈጸመውን ጉዳይ በተመለከተ አደጋም ቢደርስ የሚወስደው አካል ሌላ እንደሚሆነ መንግስት እንደማይሆን ይህን አውቀን ግን መተባበር እንደምንችል ገልጸንላቸዋል። እዚህ ላይ መግባባት አለ። የተከዜ ድልድይ መሰበሩንም አምባሳደር ሬድዋን ሁሴን አረጋግጠው ድርጊቱ የፕሮፓጋንዳ አካል ሊሆን እንደሚችል ጠቁመዋል። በምዕራብ በኩል ያለው የተከዜ ድልድይ ተሰብሯል፣ ተያያዥ ሌሎች ትናንሽ ድልድዮችም ተሰብሯል የሚል ያለው እንግዲህ የተለመደ ትሬንድ ነው። ድሮም ሲሰበር ነው በግጭት ጊዜ የነበሩት በዛ በኩል። አሁንም ይበልጥ ጉዳት ደረሰ ተብሎ ህዝብ ተራበ ተብሎ እርዳታ የሚጓጓዝበት መንገድ ለማሳጠር ላይ ተሰብሯል የሚል ፕሮፓጋንዳ ለመስራት የሚያስችል መነሻ ያለው ተግባር ሊሆን ይችላል የሚል ግምት ነው ያለው። ምክንያቱም እርዳታ ለማፍሰስ በቂ ዝግጅት የተደረገ እንደገና መንገዱን መቁረጥ ድልድዩን መስበሩ አስፈላጊ ተግባር ነው፣ ተገቢ ተግባር ነው ብለን አንወስድም። ግን ይሄ ተፈጥሯል። ስለዚህ መንግስት አሁን ይህን ቶሎ ብሎ ለመጠገን እንደገና ተጨማሪ ወጪ ያወጣል ማለት ነው። እስከ ትናንት ምሽት ድረስ በኮረም አካባቢ ተኩስ እንደነበረም የተናገሩት አምባሳደር ሬድዋን ይህም በህወሓት በኩል ግጭት ለመፍጠር የሚደረግ ጥረት ነው ብለዋል። ይሁንና አሁንም ድረስ ዓለም አቀፉ ማህበረሰብ ገንዘብ ጫና እያሳደረ ያለው በኢትዮጵያ መንግስት ላይ ነው ሲሉም ትችት የሰነዘሩ ሲሆን በዛሬው ውይይት ላይም ይህ ጉዳይ መነሳቱን ነው የገለጹት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ